ኦሪት ዘኍልቍ ምዕራፍ አስራ ሁለት ሙሴም ኢትዮጵያዊቱን አግብቶአልና ባገባት በኢትዮጵያዊቱ ምክንያት ማርያምና አሮን በእርሱ ላይ ተናገሩ። እነርሱም በውኑ እግዚአብሔር በሙሴ ብቻ ተናግሮአልን በእኛስ ደግሞ የተናገረ አይደለምን አሉ። እግዚአብሔርም ሰማ። ሙሴም በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሑት ሰው ነበር። እግዚአብሔርም ወዲያው ሙሴንና አሮንን ማርያምንም ሦስታችሁ፣ ወደ መገናኛው ድንኳን ውጡ ብሎ ተናገረ። ሦስቱም ወጡ። እግዚአብሔርም በደመና ዓምድ ወረደ፣ በድንኳኑም ደጃፍ ቆመ፣ አሮንና ማርያምን ጠራ፣ ሁለቱም ወጡ። እርሱም ቃሌን ስሙ፣ በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ እገልጥለታለሁ፣ ወይም በሕልም እናገረዋለሁ። ባሪያዬ ሙሴ ግን እንዲህ አይደለም። እርሱ በቤቴ ሁሉ የታመነ ነው። እኔ አፍ ለአፍ በግልጥ እናገረዋለሁ፣ በምሳሌ አይደለም፤ የእግዚአብሔርንም መልክ ያያል። በባሪያዬ በሙሴ ላይ ትናገሩ ዘንድ ስለ ምን አልፈራችሁም አለ። እግዚአብሔርም ተቈጥቶባቸው ሄደ፤ ደመናውም ከድንኳኑ ተነሣ። እነሆም ማርያምን ለምጻም ሆነች፣ እንደ አመዳይም ነጭ ሆነች። አሮንም ማርያምን ተመለከተ። እነሆም ለምጻም ሆና ነበር። አሮንም ሙሴን ጌታዬ ሆይ፣ ስንፍና አድርገናልና በድለንም አልና፣ እባክህ ኀጢአት አታድርግብን። ከእናቱ ሆድ በወጣ ጊዜ ግማሽ ሥጋው ተበልቶ እንደ ሞተ እርሷ አትሁን። ሙሴም ወደ እግዚአብሔር እየጮኸ አቤቱ፣ እባክህ አድናት አለው። እግዚአብሔርም ሙሴን አባቷ ምራቁን በፊትዋ ቢተፋባት እንኳ ሰባት ቀን ታፍር ዘንድ ይገባት ነበር። ሰባት ቀን ከሰፈር ውጭ ተዘግታ ትቀመጥ ከዚያም በኋላ ትመለስ አለው። ማርያምም ከሰፈር ውጭ ሰባት ቀን ተዘግታ ተቀመጠች። ማርያምም እስክትመለስ ድረስ ሕዝቡ አልተጓዙም። ከዚያም በኋላ ሕዝቡ ከሐጼሮት ተጓዙ በፋራንም ምድረ በዳ ሰፈሩ።